ትንቢተ ሚኪያስ ምዕራፍ ሰባት የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደ ቀረው ቃርሚያ ሆኛለሁና ወዮልኝ፤ መብል የሚሆን ዘለላ፣ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቶአል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ። አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጐነጉናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜከላ ነው፣ ከሁሉም ቅን የሆነው እንደ ኵርንችት ነው። ጠባቆችህ የሚጐበኙበት ቀን መጥቶአል፣ አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ ወንድ ልጅ አባቱን ይንቃልና ሴት ልጅ በእናቷ ላይ ምራቲቱም በአማቷ ላይ ትነሣለችና የሰው ጠላቶች የቤቱ ሰዎች ናቸውና እኔ ግን ወደ እግዚአብሔር እመለከታለሁ የመድኅኒቴንም አምላክ ተስፋ አደርጋለሁ አምላኬም ይሰማኛል ጠላቴ ሆይ በወድቅ እነሣለሁ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ኀጢአት ሠርቻለሁና እስከሚሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቍጣውን እታገሣለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቴም ታያለች እኔንም አምላክህ እግዚአብሔር ወዴት ነው እያለች በእፍረት ትከደናለች። ዐይኖቼ ይመለከቷታል! አሁን እንደ መንገድ ጭቃ ትረግጣለች። ቅጥርሽ በሚሠራበት በዚያ ቀን ድንበርሽ ትስፋፋለች። በዚያ ቀን ከአሦርና ከግብጽ ከተሞች ከግብጽ እስከ ወንዙ ከባሕርም እስከ ባሕር ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በሥራቸው ፍሬ ምክንያት ባድማ ትሆናለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎች የርስትህን በጎች በበትርህ አግድ እንደ ቀድሞውም ዘመን በባሳንና በገለዓድ ይሰማሩ። ከግብጽ ምድር እንደ ወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጒልበታቸው ሁሉ ያፍራሉ። እጃቸውን በአፋቸው ላይ ያኖራሉ፣ ጆሮአቸውም ትደነቁራለች። እንደ እባብም መሬት ይልሳሉ፣ እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱንም ቅሬታ ዐመፅ የሚያሳልፍ እንደ አንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቈጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኀጢአታችንንም በባሕሩ ጥልቅ ይጥላዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልህላቸውን እውነት ለያዕቆብ፣ ምሕረትንም ለአብርሃም ታደርጋለህ።